ሰላም ጤና ይስጥልኝ አድማጮችና ተመልካቾች፣ የጋቢና ቪኦኤ መሰናዷችን ከአሜሪካ ድምፅ ጀመረ። ዛሬ ምሽት ወደ እናንተ ከምናደርሳቸው ዘገባዎች መካከል አባቴ ከስድስት ዓመት በፊት የ የአስራ አንድ ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃ ነው። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቸኛው ዓላማውም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። በተለያየ ዘርፍ የላቀ ትጋትን ላሳዩ ወጣቶች ክብር ከቸረው መድረክ ተሳታፊዎች መካከል የአንደኛውን ሀሳብ ነው ባጭሩ ያሰማናችሁ። ሙሉ ዘገባው በምሽቱ ስርጭታችን ይቀርባል። ሌሎች ወጣቶችን የሚመለከቱ ልዩ ልዩ መሰናዶዎችንም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። አብራችሁን እንድታመሹ እየጋበዝኩ አሁን ወደ ቀዳሚው መሰናዶ ማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልደ ኢትዮጵያ አሜሪካውያንና ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ በአማርኛው ደግሞ ማህበረ ግዩራን ዘራ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮ የሰላሳ አንደኛው ዓመታዊ ክብረ በዓሉ ላይ ለሽልማት አብቅቷቸዋል። ከጥቂት ቀናት በፊት ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ የተገኘው አሉላ ከበደ ተሸላ ተስማሚዎቹን አነጋግሯል። ቀጥሎ ይቀርባል። በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። መጀመሪያ ያነጋገር ነው አዳጊ ወጣት አዲስ ሳህሌ ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲት ተሸላሚ ለመሆን መብጣቱንም መባረክ ሆኖ ይሰማኛል ይላል። will attend Cornell University as a data science major. በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሁኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው ዓመታት ያደረግኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት ዕድሜ ላሉ ተማሪዎች ንባብና ስነ ጽሁፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ። ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ የምታቀ ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች። እዚህ ላይ ገና ከስድስት ዓመት ጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ህጻናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዚዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም ኦፕን ሀውስ ቢግ ድሪምስ የተባለ ድርጅት ውስጥ መጽሐፎችን ወደ ስፓይን ቋንቋ እየተረጎምኩና በአካባቢያችን በሚዘጋጁ ስነስርአቶች ላይ መጽሀፍቱን በመሸጥ ኢትዮጵያ የሚገኙ የመንግስት ትምህርት ቤቶች መማሪያ አንድ ሺህ ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለሁ። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፌያለሁ። ከባህል ቅርሶቼ ጋር በጣም የተቆራኘ ሆኖ ይሰማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትን በመብቃቴ በጣም ደስ ብሎኛል። አዳጊው ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግቡክ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደር ቤልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳት እና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል። ከዚህ ባሻገር ይሆናል በአጥቢያ ቤተ ክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋሕዶ ቤተ ክርስቲያን ዲያቆኑኝ ያገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት እመራለሁ። እንዲሁም በአጠቃላይ በቤተ ክርስቲያኒቱ አገልግሎቶች ላይ ይሳተፋለሁ። በትምህርት ቤቴም ከቡድኔ አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ እሳተፋለሁ ዛሬ መገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኪ። ያለው ክብር ለፈጣሪ። ለዚህ ሽልማት ያበቃትን ሁኔታ ጨምራ ስለ ራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪቃ ተማሪዎች ማህበር መስራችም ነኝ ያለችን ቤታንያ ሰለሞን ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉም ያለው የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ። አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ በሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ስራዎች ተመልክቶ በዘንድሮ ስነ ስርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ፣ ይላል። ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና እህቶቼን ማመስገን እፈልጋለሁ። በየዕለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። አላማዬ የኢትዮጵያን ሕዝብ መርዳት ነው። አዲስ አበባን ጨምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች ሄጃለሁ። ባለፈው ክረምት ወደዚያ ቤርኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ ዓይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ እረዳቸዋለሁ የሚል ነው። አባቴ ከስድስት ዓመት በፊት የ አስራ አንድ ዓመት ልጅ ሳለ ሆኖ ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃ ነው። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቸኛው ዓላማዋም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኩራት እፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች ለዚህ ነው እኔም ዛሬ ወደዚህ የመጣሁት። ከጥቂት ዓመታት በፊት ከወላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይት ስቴትስ በመጣችበት ወቅት የእንግሊዝኛ ቋንቋ ችሎታዋ እንዲህ እንደ ዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች። አሁን ደግሞ ኮሎምቢያ ዩኒቨርሲቲና ተምፖ ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር የማደርገው ደግሞ በፖለቲካ ፊሎሶፊ ኢኮኖሚክስ ሆኖ ማይነር የማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም ማመስገን ፈልጋለሁ። እናቴ አልማዝ ኃይለስላሴ አባቴ አቢ ከበደ ሁለቱንም በጣም አመሰግናለኝ። በጣም ወዳለውኝ ወንድሜንም በጣም አመሰግናለኝ። ቤተሰቦቼ ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ። እስኪ አሁን ደግሞ በጊዜው በነበረው ስነ ስርዓት ቅርታ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋወቃችሁ። እምነት ዳኛቸው ስኩልስ ዊዛውት ዋልስ የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው መዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንትና በረዥም ዓመታትም የበጎ ፈቃድ አገልግሎት የሰጠች ተማሪ ናት። ስራ ጌታቸው ደግሞ በርተንስቪል ሜሪላንድ የሚገኘው ፔንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ የተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዚዳንትና እንዲሁም 15 ወላጅ አልባ ህጻናትን የሚረዳው የኢትዮጵያ ሕዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ገና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ 那就全部。 በቀጣዩ ዝግጅት ስናልፍ ደግሞ ከሰሞኑ ልክ ያለፈን መጠጥ ሱስ ጦስ በአስቂኝ አቀራረብ የቃኘ የስዕል አውደ ርእይ አዲስ አበባ ላይ ቀርቧል። ቅመማ ቅመም የሚል ርዕስ የተሰጠው አውደ ርእይ በሶስት ሰአሊያን የተሰናዳ ሲሆን ከሰላሳ በላይ ስራዎች ቀርበውበታል። ሀብታሙ ስዩም ከሰአሊያኑ መካከል ከሁለቱ ጋር አጭር ቆይታ አድርጓል። ወደዛው እንለፍ። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኖስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጅ ወጣቶች ዓመት አልፎ ዓመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማህበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው። በተለያየ ታይትሎች ላይ ነው ስንሰራ ነበር ነው ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ። በሽንት ቤት ዙሪያ በተለያዩ ርዕሶች ላይ ቢክ ያደረግን ካልተሳሳትኩ ለአስራ ሶስተኛ ዙር ነው ይህ ቅምቀማ የሚለውን ኤግዚቢሽን አዘጋጅ ነው የሰማችሁት። ሲራክ ይልማ ነው። ከሀያ ዓመታት በላይ በሥነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደሬ ላይ የስዕል ስራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው። እየመጡ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ ነው የምናገኘ ሁልጊዜም ቢሆን ነው። ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አለ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንስራው። አውደርዩ ልክ ያለፈ መጠጥን ጦስ በካርቱን ስሎች ቃኝ ነው ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ። ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዚያ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልዕክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው መተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል እኛም ያለፍንበት እውነታዎች አሉ እና እነሱ እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው። ቅምቀማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደሬ ላይ ስራዎቻቸውን ካቀረበ ወጣት ሰዓሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል። ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ ሰላሳ እና ሰላሳ ሁለት የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን ከሶስቱ ሰዓሊ አስር አካባቢ ደርሶ ቢሰርቻለሁ። ከዓመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይነ ከፋች ስለመሆናቸው ያወሳል። አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው ከቲያትሩ፣ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ፣ ስነ ልቦናዊ ፋይዳውም ከፍተኛ ስለሆነ፣ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልዳ እናየው ለአስራ አራተኛ ጊዜ በአኗል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ ምናልባት አላቅም ሌሎች ተቋማቶች እናዘጋጅተው ሊሆን ይችላል፣ ግን ይሄ ጥምረት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ለትቀለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኗል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው እንደ በዚያውደሪ ላይ የተሳተፉት ሲራኪልማ፣ ብስራት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ በበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራኪልማ እንዲህ ገልጸዋል። አብሮ ለሃያ ዓመት በመዝለቅ ግን የኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው በሀሳብ የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስካሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎቼን ስህተት ሌላኛው ጓደኛ ያሳይኛል፣ ላይኩን ወይ ደግሞ አብሮ እየሰራ ያለው ብስራት ስህተቱን ያሳይኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ላይኩንን ነው። አብሮ እንደመስራት የሚያክል ነገር ምንም ነገር የለ። የቅምቀማ ውደር የአዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለይሳ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ሥራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጽፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ፣ እነዚህ ማህበራዊ ጉዳዮችን እለት ከእለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ፣ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤክዚቢሽን ጊዜ አሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሳሌዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያምን ፔንቲንጉም፣ በስክላፕቸሩም፣ በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ እና ይህንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙ እና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር ምን የሚንጸባርቅበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነች እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝ እና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ። ባረቄ ጠርሙስ ጥርሱ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ የዘንድሮውን ቅምቀማ ውድድር የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑም እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ና ሳሊያኖቹን እጅግ አድርገን እናመሰግናለን። በመላው አሜሪካ የሚኖሩ ትውልድ ኢትዮጵያውያን በየዓመቱ መገናኛ ሆኖ የቆየው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ፌስቲቫል ከቀናት በኋላ ይጀመራል። ከስፖርታዊ ፉክክር ባሻገር ኢትዮጵያውያን ባህላቸውንና ማንነታቸውን የሚያሳዩበት የስራና ማህበራዊ ትስስር የሚፈጥሩበት መድረክ ሆኖም ቆይቷል። ፌስቲቫሉ የዘንድሮን ፌስቲቫል የምታስተናግደው ከተማ አትላንታ ናት። በዚያ ያለውን ቅድመ ዝግጅት ፌስቲቫል ውስጥ የወጣቶችን ተሳትፎ በተመለከተ ሀሳብ የሚያጋሩን እንግዳ ጋብዘናል። እንግዳችን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ያሬድ ነጋሽ ናቸው። ሀብታሙ ስዩም ከሳቸው ጋር ቆይታ አድርጓል። አስቀድመው ስለ አዘጋጇ ከተማ አትላንታ ድባብ ይነግሩናል። አትላንታ ከተማ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ ራሱ ከፍ ያለ ነው። አትላንታ ደግሞ ከዋሽንግተን ዲሲ እና አካባቢው በመኪና በመንዳትም ለመሄድ አውሮፕላኑ ለመብረርም ሁለት ሰዓት በማይሞላ ቅርበት ያለው ቦታ ስለሆነ ከዳላስም አካባቢ ለመምጣት የሚፈልጉ ከኖርዝ ካሮላይናም ሳውዝ ካሮላይናም ያሉ ኢትዮጵያያኖች በቅርበት በመኪና በመንዳት እንኳን መምጣት የሚችሉ ብዙ ኢትዮጵያኖች በአትላንታ ዙሪያ ይገኛሉና የዘንድሮ ዝግጅት ኢትዮጵያዊነት ደምቆ የሚታይበት ይሆናል ብለን እናምናለን። በዛም መንገድ ነው እኛ ዝግጅታችን እያካሄድናለን ነው። በእኛ በኩል ዝግጅቱ በጥሩ እየሄደ ነው። ነገሮች መስመር እየያዙልን ነው። ታዳሚዎቻችን ከጁን ሀያ ዘጠኝ እስከ ጁላይ ስድስት እረፍት ጊዜያቸውን በአትላንታ ከተማ ያደርጋሉ ብለን እናምናለን። አራት አስርት ዓመታትን ያለፈ በብዙ ትውልድ ኢትዮጵያውያን ሕይወት ውስጥም ትልቅ አሻራ ያስቀመጠ ፌስቲቫልና ዝግጅት እንደሆነ ይታወቃል። እንደው ትውልድ ኢትዮጵያውያንን በማስተሳሰር በሌሎች ተያዥ ጉዳዮች ይህ ፌስቲቫል የነበረው ፋይዳ የነበረው ጠቀሜታ ምን ይመስላል? ባጭሩ ሲቃኝ ሲ ፌዴሬሽን ዋና መፈክሩ እግር ኳሱን ምክንያት በማድረግ ኢትዮጵያኖችን ማሰባሰብ ላለፉት አርባ ዓመታት ከኮቪድ ውጭ አለማቋረጥ ሲካሄድ የነበረ ነው። እንግዲህ ዘንድሮ አርባ አንደኛውን ልናከብር ነው አርባ አንደኛ ነው ስንል ዝም ብሎ አይደለም፣ ቁጥሩን የምንጠራው በጣም የምንኮራበት ነው። ይህን የምንኮራበት ምንድን ነው? ላለፉት አርባ አንድ ዓመታት ኢትዮጵያውያኖችን ያለማቋረጥ እያሰባሰበ ያለ ብቸኛ ተቋም ይህ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። እንግዲህ በፊት በፊት በዳያቸው ተለቅ ያሉ ኢትዮጵያውያኖች ነበር የሚሰባሰቡት። የሆነ ሰዓት ላይ ወጣቶች በጣም ወደ ሜዳው የመምጣት ሁኔታ ቀዝቅሎ ነበር። አሁን ደግሞ ወጣቱ ትውልድ ወይም የሁለተኛው ትውልድ በጣም እየመጣ የሚሳተፍበት። ማስተጫዋቾቹ ራሳቸው በጣም ወጣቶች ናቸው። ይህ ደግሞ የሚቀጥለ ትውልድ ምን ያህል ፌዴሬሽን ውስጥ ራሱን አስገብቶ እየተጠቀመ እየተገለገለ እንደሆነ ያሳያል። እኛም ደግሞ ደስታም ስኬትም ብለን ለአንድ መስፈር የምናየው የሚቀጥለው አዲሱ ትውልድ ሲመጣ ስታየው ሲንቀሳቀስ፣ በሜዳው በሚያደርጉት ጨዋታ፣ በሜዳው ዙሪያ በሚደረጉት እንቅስቃሴዎች ውስጥ ወጣቱ ትውልድ ወደ ሜዳ ምን ያህል እየመጣ እንዳለ ስታየው ስፖርት ፌዴሬሽን ሚናውን እየተጫወተ ነው ብለን እናምናለን። እንግዲህ እንደሚታወቀው አርባ ዓመትን ያሳለፈ ተቋም እንደመሆኑ በበላይነት ላበታት የሚያስተዳደሩ ሰዎችም እድሜያቸው እየገፋ መምጣቱ አይቀሬ ነው እና የእነሱን ኃላፊነት በመረከብ የመድረኩን ደግሞ የእርስ በርስ መታወቂያነቱን የበለጠ ለማጠናከር የወጣቶችን ተሳትፎ በምን መንገድ ለመጨመር አስባቸዋል። እያንዳንዱ ወጣት በአካባቢው ባለው ቡድን ውስጥ በመሳተፍ ወጣትም ሳይሆን ማንኛውም ሰው መጥቶ መሳተፍ ይችላል። በተለይ ወጣቶች ደግሞ አዳዲስ ሀሳብ፣ አዳዲስ አስተያየቶችን ይዘው የሚቀመጡ ትውልድ ስለሆኑ እነሱም በአካባቢያቸው ወዳለ ቡድን በመሄድ ተጫዋችም ከሆኑ በተጫዋችነት፣ እንደዚሁም ደግሞ በአባልነትም በቡድኖች መከላከል ይችላሉ። ቡድኖች እንግዲህ እነሱን አስተሳሰብ አስተያየታቸውን አይተው ሲፈልጓቸው ይጠቅማሉ ሲሉ ደግሞ ወደ ፌዴሬሽኑ እያቀረቧቸው ይመጣሉ። በቲም ተወካይነት አንድ ቡድን ወክለው በመምጣት በቦርድ አባልነት ወደ ስብሰባ ይመጣሉ ማለት ነው። አንድ የቦርድ አባል ሁለት ዓመት ከተሰበሰበ በኋላ ወደ አስተዳደር ውስጥ ለመግባት መስፈርቱን ያሟላል ማለት ነው ሁለት ዓመት የፌዴሬሽኑ ቦርድ አባል ሆኖ ማገልገል አለበት ወጣቶቹን በብዛት እያሳተፍን ነው ከዛ በተጨማሪ በሜዳ አካባቢ በሚደረጉ የተለያዩ ቬንደሮች ይመጣሉ እነ ቬንደሮች ከምግብ ከሚሸጠው በተጨማሪም ሸቀጣ ሸቀጦችን የሚሸጠሉ ከዛም በተጨማሪ ደግሞ ሌላ መስሪያ ቤቶችን የሚያስተዋውቁ ይዘው የሚመጡሉ እና ያ ደግሞ ለወጣቱ እድልን ይከፍታል። ስራም እድልን ይከፍታል። ኔትወርክ በተለይ ደግሞ ኔትወርክን ማስፋት ትልቅ እድል ይሄ ነው። ምክንያቱም ብዙ ኢትዮጵያውያኖችን ልታገኝ በአንድ ቦታ ልታገኝ የምትችልበት ኢቨንት ቢኖር የእግር ኳስ ዝግጅት ነው እና ትልቅ የኔትወርኪንግ ነው። ኔትወርኪንግ ደግሞ ከምንም በላይ አስፈላጊ ነው። በተለይ ለዚህ ሀገር ለወጣቱ ራሳቸውን ለማሳደግ ሊጠቀሙበት የሚችለው ኔትወርኪንግ ነው እና እዛ ላይ በመሳተፍ በተለያዩ ነገሮች በኢንተርንሽፕም፣ በስኮላርሽፕም የተለያዩ እድሎችን ማግኘት ይችላሉ እና በዛ ረገድ ጥሩ እንቅስቃሴዎች እያደረግ ነው። በስኮላርሽፕ ራሱ ከአትላንታ ከተማ አሁን ኢንተርናል ኦዲተራችን የሆነ አቶ ዳግም ለብዙ ተጫዋቾች የስኮላርሽፕን በማመቻቸት እድሎችን የከፈተ ወጣት ነው። ራሱ ተጫዋች የነበረ ለሌሎችም ስኮላርሽፕ እያስገኘ ያለ ወጣት ነው እና በዛ ረገድም ወጣቱ ተጠቃሚ ይሆናል ማለት ነው። ሌላው ፌዴሬሽኑ የሚታወቀው በሀገር ቤት ለሚደርሱ ሰው ሰራሽም ሆነ የተፈጥሮ አደጋዎች የሚሆኑ ድጋፎችን፣ የረዴት ተግባራትን በማከናወን ነው። ጎን ለጎን የሰብአዊ ተግባራት ውስጥ ተሳታፊ ሆኑ ተቋማትን ስፍራ እና ድጋፍ እንዲያገኙ የማድረግ አሰራርም አላችሁ። ይሄ አሰራራችሁ ዘንድሮ ላይስ በምን ደረጃ ላይ ደርሰዋል? ኢትዮጵያ ነበርኩኝ ከመጣው ገና አንድ አስራ አምስት ቀኔ ነው። ኢትዮጵያ በነበርኩበት ጊዜ ቶቢኒያም የመቄዶኒያ መስራች ጥሪ አስተላልፎልን መቄዶኒያን ሄጄ እንድጎበኝ ጋብዞ የነበርና በጣም ልብ የሚነካ መልካም ስራ የሚሰራ ሰው ነው። ማንኛውም ሰው ወደ ኢትዮጵያ በሚሄድበት ጊዜ መቄዶኒያን ሄዶ ቢጎበኝ የሚል መንፈስ ጊዜ ነው ከዚያ የወጣሁት ማንኛውም ዘንድሮ ከመቄዶኒያ በጎ አድራጎት ድርጅት ጋር በመተባበር እነሱ መድረኩን በማመቻቸት በእግር ኳሱ ላይ በመገኘት ስለ መቄዶኒያ እንዲያስተዋውቁ ስለ መቄዶኒያ ለሚሰሩት ስራ ድጋፍን ለመጠየቅ በዛ መስፈርት ከመቄዶኒያ ጋር እንደዚሁም ከመሰረት በጎ አድራጎት ድርጅት ጋር ከነሱ ጋር በመተባበር ዘንድሮ እነሱን የበጎ አድራጎቶች ወደፊት በማጉላት ይዘን እንቀርባለን እና በዛ ረገድ ያው እራሳቸውም ድንኳን ይዘው መጥተው የሚሳተፉም አሉ። እኛም ደግሞ እንደዚሁ በተመራጭነት የምናሳትፋቸውም አሉ። ከዛ በተጨማሪ ደግሞ ሌሎች የጠየቋሉ በጣም እኔ ከአሁን በፊት በበጎ አድራጎት ስራ በነበርኩበት ውስጥ የተሳተፍኩባት ፕሮግራም አለ እነሱ እንመጣለን ብለዋል። ብርቄ የሚባል ባሊ የተዘጋጀ ነው። ይህ ባሊ ለሴቶች ለእህቶቻችን የንጽህና እቃ ነው እና በጣም በተለይ በገጠረ በክፍለ ሀገር ላሉ በወራዊ በሚመደርስባቸው ጊዜ በንጽህና ምክንያት እየተገፉ እንዳይቀሩ ለእነ ተማሪዎች እንዳይስተጓጎሉ ሴቶቹ እህቶቻችን ከማህበረሰቡ ገለልተኛ እንዳይደረጉ ለእነሱ የሚበረከት ባሊ ነች እና እዛ ባሊ ውስጥ ብዙ ነገርን ያሟላ የንጽህና እቃዎችን የያዘ ነው። እነሱም መጥተው መሳተፍ እንደሚፈልጉ ደብዳቤ ጽፈውልናል። በተቻለ መጠን እኛም ሀገራችን ላይ አሻራችንን የምንጥልበት አሻራቸውን የጣሉትን ደግሞ ደግፈን እነሱም ማህበረሰቡን የሚጠቅሙበትን ድሎች በዚሁ መንገድ እያመቻቸን ነው። እጅግ በጣም አመሰግናለሁ። አቶ ያሬድ ነጋሽ በሰሜን አሜሪካ የኢትዮጵያን የስፖርትና የባህል ፌዴሬሽን የህዝብ ግንኙነት ኃላፊነት አርባ አንደኛውን የሰሜን አሜሪካ የስፖርት ፌዴሬሽን ፌስቲቫልን አስመልክተው ለሰጡን ሀሳብ ላጋሩን ነገር ሁሉ በጣም አመስጋኝ ነኝ። በድጋሚ አቶ ሀብታሙ እጅግ አድርጌ አመሰግናለሁ። በቪኦኤንም እጅግ አድርጌ አመሰግናለሁ ይህን እድል ስለሰጣችሁን። ወደ ቀጣዩ ዝግጅት ስናልፍ ደግሞ ሚዛን ወጣት የህግ ባለሙያዎች ማዕከል ከዘጠኝ ዓመታት በፊት ከዲላ ዩኒቨርሲቲ ተመርቀው በወጡ የህግ ምሩቃን የተመሰረተ የበጎ ፈቃደኞች ስብስብ ነው። ኤደን ገረመው አቶ አማኑኤልን እና የማዕከሉን የህግ አገልግሎት የሚጠቀሙ እናትን አነጋግራ ተከታዩን አሰናድታለች። በ2007 ዓ ም በአስር የዲላ ዩኒቨርሲቲ የህግ ምሩቃን የነፃ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ ማዕከላዊ ኢትዮጵያ ና በደቡብ ኢትዮጵያ ክልሎች የነፃ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቶች መካከል አንዱ ሲሆኑ እንዲሁም በአሁኑ ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ እና ማዕከሉ በዋነኛነት በዛ ጊዜ በሚቋቋሙበት ጊዜ የነፃ ህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበያቸው አጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቂው እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሑፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱን ወክሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው። ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሀ ቤርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማኑኤል ይናገራሉ። አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው። በወንጀል ጉዳዮችም እየሰራን ነው የምንገኘው፣ በፍትሀ ቤር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱ ከማረጋገጥ አንጻር እየሰራ ነው ያለነው ስራ። አሁን በቅርብ የጀመርነው ወደ አንድ ዓመቱ ሆኖታል። የፈረንሳይ ተራድኦ ድርጅት የሚረዳን ነው። በኮንሰርት የሆነ የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነፃ የሕግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነፃ የሕግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያ ለእኛ በጣም ስኬት ነው። በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው ስድስት ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ። ያገኘውት አገልግሎት ምንድን ነው? በባልና ሚስት ንብረት ክርክር ጉዳይ የነፃ ሕግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃን ይቆመልኝ የሰጡኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ፣ በፍቺ ጉዳይ፣ ከፍቺ በኋላ ባለው ክርክር ጉዳይ ስድስት አመት ነው ከኔ ጋራ የቆዩት በማማከር፣ በማገልገል በመጻፍ፣ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለስድስት ዓመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ። የምሽቱ የጋቢና መሰናዷችን ይህን ይመስል ነበር። ከአቀናባሪ ኤልያስ አስማራ ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ዘገባዎቹን ካሰናዱ በሁሉም ስፍራ የሚገኙ ባልደረቦቻችን ስም ሰናበታለሁ። መልካም ምሽት።